ሁሉም ማለት በሚቻል መጠን የኢትዮ ቴሌኮም የተንቀሳቃሽ ስልክ አገልግሎት ተጠቃሚዎች በየዕለቱ የተለያየ ይዘት ያላቸው አጭር የጽሁፍ መልእክት ወደውም ይሁን ሳይፈቅዱ ያስተናግዳሉ። አንዳንድ መልእክቶችም የስልክ ተጠቃሚውን የእድሜ ሁኔታና የትምህርት ደረጃ ብሎም የግል ስብዕና ያላገናዘብ ሆነው የሚገኙ መሆናቸውን ብዙዎች በየዕለቱ ይናገራሉ። የፍቅር ጥቅሶችን እንልካለን ተብሎ ለአንድ የስምንተኛ ክፍል ተማሪ ቴክስት ቢገባለት ይሄ የፍቅር ጥቅሱ ለዛ ልጅ ግብአት የሚሆነው ምንድን ነው? ወደ ፍቅረኝነት ቶሎ ሄዱ እንደማለት ነው። ምንድን ነው፣ አንዳንድ ቴክስቶች ላይ ምንድን ነው፣ ቀጥታ የሆነ ሴክሹዋል የሆነ ነገር የሚላክበት ነገር አለ። እንደዚህ እንደዚህ እንደዚህ የፍቅር ጥቅ እንደዚህ ነው ምናምን ተብሎ የሚላክበት ነገር አለ። ያ አስተምህሮቱ ምንድን ነው ብለህ ስታስብ ምንም፣ ይሄ ማህበረሰቡ ላይ የሚጎዳ ነገር ነው እንጂ የሚጠቅም ነገር የለውም። ኦፍኮርስ የሚጠቅሙ አሉ። በ2004 ዓ.ም የወጣው የማስታወቂያ አዋጅ በስልክ አገልግሎት ስለሚሰራጭ ማስታወቂያ የህዝብ ማስታወቂያ ወይም የቴሌኮሙኒኬሽን አገልግሎት ሰጪውን የሚመለከት ማስታወቂያ ካልሆነ በስተቀር የስልክ አገልግሎት ተጠቃሚው ሳይፈቅድ ማንኛውም የንግድ ማስታወቂያ በስልክ አገልግሎት ተጠቃሚው ላይ ማሰራጨትን ይከለክላል። ማስታወቂያው ክፍያ የሚያስከፍል ከሆነም ለተጠቃሚው በግልጽ ሊነገረው እንደሚገባ ደንግጓል። ነገር ግን አብዛኛው የኢትዮ ቴሌኮም ደንበኛ በገዛ ስልኩ የማይፈልገውን መልእክት ሁሉ ከማስተናገድ የተከላከለለት የለም። ስልኬ ላይ ብዙ ጊዜ ይገባል፣ ግን በቃ የሆነ የሚጠቅም ነገር ሆኖ ስላላገኘሁት እኔ ደልታቸዋለሁ። እኔ አይመቸኝም። ዛ ልክ ሲገባ ደልተዋል። ሁሉንም አጠፋቸዋል። አንዳንድ ጊዜ ስፈልገው ነው የሚገቡለት። ስልክህ ፐርሶናል የሆነ ነገር ነው አለ አንተ ብቻ የምትጠቀምበት ነገር ነው። የምፈልገውን ነገር የምትልክበት የማፈልገውን ነገር ደግሞ ስፈልግ አሁን የማፈልገው ስልክ ሊደውልል ይችላል። ላታነሳት ትችላለህ። እንደዛ ሁሉ የምትፈልገውን ነገር ብቻ የምትቀበልበት እንጂ የማትፈልገውን ነገር ለምን ለመቀበያ እንደሚያደርጉት አይገባም። መሰል አገልግሎት ለመስጠት ከኢትዮ ቴሌኮም ፈቃድ ወስደው በአሁኑ ጊዜ እየተንቀሳቀሱ የሚገኙ 310 የአጭር መልእክትና የማስታወቂያ አገልግሎት ሰጪ ድርጅቶች እንደሚገኙ የኢትዮ ቴሌኮም መረጃ ያመለክታል። የቴሌኮም አገልግሎት መሰረተ ልማቱ በፈቀደላቸው መጠንም ትምህርታዊ፣ የመዝናኛና የስፖርት መረጃዎችን ለሞባይል ተጠቃሚው የኢትዮ ቴሌኮም ደንበኛ ይልካሉ። በየመገናኛ ብዙሃኑም በተደጋጋሚ ማስታወቂያቸውን ሲያስነግሩ ይደመጣሉ። ይሁንና ወደ አሰራሩ ፈልጎ የገባው ለመውጣት ሲቸገር ም ገንዘቡ በየለቱ ሲቆረጥ እንዲስተካከልለት ሲጠይቅም ቶሎ መፍትሄ የሚሰጠው እያጣ ሲቸገር ይስተዋላል። አንዳንዱ ቴክስት ደግሞ እንዳልኩልኝ እፈልጋለሁ እንኳን እያልካቸው ይልኩልህና ገንዘብ ይቆርጡብሃል። ተደጋጋሚ ጊዜ ትልክ ይልካሉ፣ ተደጋጋሚ ጊዜ ገንዘብን ይቆርጡብሃል ማለት ነው። ሳፈልግ ነው አስገዳጅ በለው እያስገደዱ ነው የሚልኩለት ገንዘብን ይቆርጡብሃል። ማቆም ስፈልግም ቴሌ ጋር ደውለት ነግራቸኋለ። አያቁም ልህም ያው ገንዘብህን ይቆረጣል ማለት ነው። ከስልክ ላይ ይህንን ተገንዝብ ያለሁ ያለው ኢትዮ ቴሌኮም ደንበኞች በፈለጉ ጊዜ ወደው የገቡበትን አገልግሎት ማቆም እንዲችሉ በዚሁ ስራ የተሰማሩ ድርጅቶች አገልግሎቱን ለሚፈልጉት ብቻ እንዲልኩ ለማድረግ ሁሉም በአዲስ ወደ ተደራጀው አሰራር እንዲገባ መደረጉን፣ ለዚህ ፈቃደኛ ያልሆኑት 47 ድርጅቶች ላይ ፍቃድ የማቋረጥ ስራ ማከናወኑንም ኩባንያው አስታውቋል። የቴሌኮሙ ዋና ስራ አስፈጻሚ ወይዘሪት ፍሬወት ታምሩም ሲስተማችንም ላይ በእኛም በኩል ክፍተት ወይም ውስልነት ነበረ። ይህም ማለት አንዳንድ በአጭር መልእክት የሚሰጡ አገልግሎቶች ላይ ከተቀላቀላችሁ በኋላ ለመውጣት ስትፈልጉ መውጣት አልቻልኩም፣ ሲስተሙ አልሰራም እያላችሁን ነበረ። በባለፈው በጀት ዓመት ማገበሪያጃ አካባቢ ያጠናቀቅ ነው ሲስተሙ ይህንን ማስተናገድ እንዲችል ነው፣ በእኛ በኩል የተሰራ የሲስተም ማስተካከያ ነው። አብረውን ከሚሰሩት ውስጥ ፈቃደኛ ሆኖ የደንበኞቻቸውን ሊስት ወይም ዋይት ሊስት የምንለውን ያስረከቡ ያሉ ሲሆን፣ አንዳንዶች ደግሞ ለማስረከብ ፈቃደኛ ያልሆኑ ማለት ነው። ፈቃደኛ ያልሆኑትን ግን ለማቋረጥ ተገደናል። ለዲ ደብሊዩ ለተጠናቀረው ዘገባ ሰለሞን ሙጨነኝ ከአዲስ አበባ